Que economiu alem. ከአራት ወራት በኋላ የቀብሪ ድሃር አዳድሜና ምዕራብ ኢሚ ወረዳ ነዋሪ አምስት ሺህ አርብቶ አደሮች ለግመሎቻቸው ፍየልና በጎቻቸው እንደዚሁም በሬና ላሞቻቸው የመድን ዋስትና ሽፋን ያገኛሉ። የሦስት ወረዳ ነዋሪዎች በደረቅና ከፊል ደረቅ ስነ ምህዳሮች እንደሚኖሩ አርብቶ አደሮች ሁሉ ለአስከፊ ድርቅ ተጋላጭ ናቸው። ምስራቅ አፍሪካን ብሎም ኢትዮጵያን በተደጋጋሚ የሚጎበኛት እያንዳንዱ ድርቅ የአርብቶ አደሮች የሕልውና መሰረት ለሆኑት የቤት እንስሳት ሞት ዋነኛ ምክንያት ነው። አቶ እዝጊ መለስ ተክለአብ በዓለም የምግብ ድርጅት የኢትዮጵያ ቢሮ የፕሮግራም ኦፊሰር ናቸው። ጠቅላላ ስን ጀምር አሁን አምስት ሺህ ሀውስሆልድ በሶስት ወረዳ እነዚህ ወረዳዎችም ቀብሪ ዳሃር፣ አዳድሌ እና ዌስት ኢሚ ማለት ነው። አንድ ሀውስሆልድ ደግሞ አምስት ቲኤልዩ ኢንሹራንስ ከቨረንጅ ያደርጋል። ቲኤልዩ ማለት ትሮፒካል ላይቭ ስቶክ ዩኒት ይሄ የአኒማል ሳይንቲስቶች እንስሳት ሲለኩ በቲኤልዩ ነው የሚለካዋቸው ትሮፒካል ላይቭ ስቶክ ዩኒት ዊች ኢዝ ኢኩቫለንቱ ሁለት መቶ ሀምሳ ኬጂ የሚመዝን እንስሳ ማለት ነው። ይሄ ምን ማለት ነው? አንድ ቲኤልዩ ኢኩቫለንት ዋን ካው ኦር ዋን ኦክሰን ኦር ቴን ጎት ኦር ቴንሺፕ ኦር ዚሮ ፖይንት ኤይት ካምል ይሄ ነው እንግዲህ። የዓለም የምግብ ድርጅት የመድን ዋስትናውን ከሚያቀርቡት አራት ኩባንያዎች ጋር ስምምነት ፈጽሟል። ኦሮሚያ፣ ኒያላ እና አፍሪካ የኢንሹራንስ ኩባንያዎች እና የኢትዮጵያ መድን ድርጅት ለአርብቶ አደሮቹ የመድን ዋስትናውን ለማቅረብ ስምምነት የፈጸሙ ኩባንያዎች ናቸው። ለመርሃ ግብሩ የመጀመሪያ ዓመት 696 ሚሊዮን ብር የመደበው የዓለም የምግብ ድርጅት ኩባንያዎቹ ለሚያቀርቡት የመድን ዋስትና ክፍያ ሲፈጽም አርብቶ አደሮቹ በበኩላቸው በኢትዮጵያ መንግስት የምግብ ለስራ መርሃ ግብር የጉልበት ስራ ያበረክታሉ። እኛ ታርጌት የምናደርጋቸው እነዚህ ቫልነረብል የሆኑት የተጋለጡት ለድርቅ ብዙ የመቋቋም አቅም የሌላቸው እና በፕሮዳክቲቭ ሴትኔት ፕሮግራም የታቀፉ ስለሆኑ ኢንካሽ ክፈሉ ብንላቸው አሁን ለፕሪሚየም ከነሱ አቅም በላይ ሊሆን ይችላል። ስለዚህ ምንድን ነው አረንጅ የምናደርገው? እነሱ ጉልበታቸው በማህበረሰብ ስራ ለምሳሌ ውሃ በማቆር ሊሆን ይችላል፣ የግሬዚንግ ላንድ ፕሮሶፒስ በማጽዳት ሊሆን ይችላል። ለወደፊቱ የነሱ የመቋቋም አቅም ከፍ የሚያደርጉ የማህበረሰብ ኮሚዩኒቲ አሴት እንላቸዋለን እዛ ላይ እይሳተፉና ኢንኤክስቼንጅ ኢንሹራንስ ከቨረጅ ለቤት እንስሶቻቸው ያገኛሉ ማለት ነው። ይሄ ከማጋን ነው የምንሰራው ከሶማሌ ሪጅናል መንግስት ፓርቲኩላ ከሁለት ቢሮ አግሪመንት ይፈጥርናል። ምክንያቱም በዋናነት የመንግስት መዋቅር ተጠቅመን ነው ስራውን የምንሰራው፣ ግን ስልጠና የአቅም ግንባታ ስራዎች እንሰራለን ማለት ነው። በዚህ በኩል ደግሞ ከኢንሹራንስ ካምፓኒዎች ፍሮም ፕራይቬት ማለት ነው ኢንሹራንስ ካምፓኒ ኢሹ ፖሊሲ ያደርጋሉ። ፕሪሚየም ግን አርቦታደሮቹ ጉልበት አቅርቧል፣ ለማህበረሰብ ስራ ኢን ኤክስቼንጅ እኛ ፕሪሚየሙ ለኢንሹራንስ ካምፓኒ እንከፍለዋለን ማለት ነው። በሶስቱ ወረዳዎች የሚጀምረው የቤት እንስሳት የመድን ዋስትና መርሃ ግብር ለኢትዮጵያ አዲስ አይደለም። መርሃ ግብሩ አርብቶ አደሮች የድርቅን ስጋት ተቋቁመው የቤት እንስሶቻቸውን ከሞት እንዲታደጉ ያግዛቸዋል። አርብቶ አደሮች ዋስትና የሚከፈላቸው የተከሰተው ድርቅ አስከፊነት ከ15 ዓመታት የአየር ጠባይ መረጃ ጋር ተነጻጽሮ ነው። አሁንም አቶ እዝጊ መለስ ተክለአብ ኢንዴክስ ቤዝድ ኢንሹራንስ ማለት አሁን ለምሳሌ አሁን መኪና ኢንሹራንስ ካስገባው ግጭት ካጋጠመ ዳይሬክት ግጭቷን ገምተው ነው የሚሰጡኝ፣ አይደለም። ኢንዴክስ ቤዝድ ማለት ግን ዳይሬክት ላይቭ ስቶክ መሞቱ አለሞቱ አይደለም የሚያየው ሳተላይት ግሪንነስ ታያለች። ግሪንነስ ማለት ኤንዲቪአይ የሚሉት አለ ናቹራላይዝድ ቬጂቴሽን ኢንዴክስ የሚባል። አሁን ይሄ ግሪንነስ ሳተላይት ያይና አግሪ ከተደረገ ትሬስ ሆልድ በታች ከሆነ ክፍያ አለ ማለት ነው። ከዛ አግሪ ከተደረገ ትሬስ ሆልድ በላይ ከሆነ ክፍያ አይኖርም። በተዘዋዋሪ ነው እንጂ ዳይሬክት ስንት ከብት መውቱ ስንት ክፍያ ይሰጣል የሚል አይደለም። አንድ ወረዳ ላይ የአስራ አምስት አመት ሂስቶሪካል ዳታ አለ ኤንዲቪአ የሚባል ማለት ነው፣ አረንጓዴነት ማለት ነው፣ ሳር መብቀሉ አለመብቀሉ የሚያሳይ ሪዲንግ ማለት ነው ኤንዲቪአ። ይሄ የአስራ አምስት አመት ሂስቶሪካል ዳታ ይወሰድና ከዛ አቨረጅ በታች ሲሆን የአስራ አምስት አመት አቨሬጅ ይወሰድና ከዛ የተወሰነ በታች ከሆነ ከአቨሬጁ፣ ክፍያ ይኖራል። የኦሮሚያ ኢንሹራንስ ኩባንያ በአየር ጠባይ መረጃ ላይ መሰረት አድርጎ የሚሰጠው የቤት እንስሳት የመድን ዋስትና መርሃ ግብርን ለቦረናና የምዕራብ ጉጂ ዞን አርብቶ አደሮች ያቀርባል። ኩባንያው በቅርቡ በእነዚሁ ዞኖች ከ1400 በላይ ለሚሆኑ አርብቶ አደሮች ወደ 16 ሚሊዮን ብር ካሳ ከፍሏል። አቶ ጌታነህ ኢረና በኦሮሚያ ኢንሹራንስ ኩባንያ ከፍተኛ የቤት እንስሳት የመድን ዋስትና ባለሙያ ናቸው። ኢልሪ ባል በጎ አድራጎት ድርጅት ነው ይህንን ሪሰርች ሰርቶ ለኢንሹራንስ ካምፓኒ ያቀረበው። እኛም ደግሞ ከዛ ላይ ተቀብለን በወረዳና ጉጂ ዌስት ጉጂ ዞን አካባቢ አስር ወረዳዎች ላይ ነው የምንሰራው። እዛ ላይ የራሱ የሆነ በወረዳና ወይም ደግሞ የኢንዴክስ ቤዝ ላይፍ ስቶክ ኢንሹራንስ ዩኒት የሚባል በአካባቢው የአየር ሁኔታ ላይ መሰረት አድርጎ የተቀመጠ የአካባቢ መለያ አለ። በዛ መሰረት እያንዳንዱ መለያ የራሱ የሆነ ሬት አለው የሚከፍልበት ማለት ነው። ይሄም አነስተኛው ሰባት ፐርሰንት ሲሆን ትልቁ ደግሞ አስራ አንድ ፐርሰንት ነው። በመጀመሪያ ላይ ስንጀምር የእንስሳቱ ዋጋ ነበረ እንደ ሰም ኢንሹርድ ወይም ደግሞ ኢንሹራንስ የገባው ንብረት ዋጋ ተብሎ የሚያዝ የነበረው ያ ሲሆን ዋጋው ከፊል ስለነበረ አሁን ተመልሶ አንድን እንስሳ ለሁለት በጋ ወራት ወይም ደግሞ ለአንድ አመት ማቆየት የሚችል የመኖ ዋጋ ተተምኖ የዛን ግምት ነው እንደ ንብረትነት በኢንሹራንስ የሚገባው ማለት ነው። ለምሳሌ የተተወሰነው ለአንድ ከብት ወይም ደግሞ ላም ወይም በሬ ለአንድ አመት ሶስት ሺህ ብር ግምት ነው ያለው። ግመል አምስት ሺህ ብር ነው። ፍየልና በግ ደግሞ አምስት መቶ ብር ነው እና የዚህን ከሰባት ፐርሰንት እስከ አስራ አንድ ፐርሰንት ያለ ክፍያ ነው የከፈለው። ያም ባሉበት ወረዳ ለድርቅ ተጋላጭነት ያለው ሬት ላይ ቤዝዶ ነው ማለት ነው። የዓለም የምግብ ድርጅት በሶማሌ ክልል ሦስት ወረዳዎች የሚጀምረው መርሃ ግብር ለድርቅ ተጋላጭ የሆኑና የመክፈል አቅም የሌላቸውን ለይቶ ያካትታል። በመጪው ጥቅምት ወር በ500 አርብቶ አደሮች ሲጀመር እንጂ በሂደት ወደ 1000 እንዲያድግ እቅድ ተይዞለታል። አርብቶ አደሮቹ በመርሃ ግብር ውስጥ ለመካተት ፈቃደኛ መሆን እንደሚጠበቅባቸው የሚናገሩት አቶ እዝጊ መለስ የግድ ውስብስቡን አሰራር ማወቅ እንደማይጠበቅባቸው ያስረዳሉ። አሁን ይሄ ድራይ ራን ቴስት የሚባላል ድራይ ራን ቴስት ኢንሹርድ ሳይሆኑ ከመስከረም እስከ ዲሰምበር 2016 ላይ ሞክረነዋል ይሄቱል አሁን እነሱ ምንድን ነው የሚያውቁት አስራ አምስት አመት አላቸው አይደል 15 አመት የኛ ግሪንነስ ሪዲንግ እያንዳንዱ አመት አለ እያንዳንዱ አመት ሳይሆን እያንዳንዱ አወርም የኤንዲቪአይ ከሳተላይት የመጣ ዳታ አለ የእነሱ ደግሞ ፊፍቲን ይርስ ዘወረስት ይርስ ብለው የሚመድቧቸው አሉ ከ15ቱ የ2006 የ2011 ምናምን እነዚህ በጣም ወረስት ይርስ ነበሩ የኛ ብለው አይደንቲፋይ ያደርጓቸዋል አስራ አምስቱ ማለት ነው ሂስቶሪካል። ያንን ከዚህ ከሳትላይት ሪዲንግ ጋር ኦቨርላፕ የሚያደርጉ ሊኖሩ ይችላሉ። አንዳንድ ግን ኤክሰፕሽናል እነሱ ወረስት ኬዝ ያሉት፣ ምናልባት ይሄ የሳትላይት ሪዲንግ ኤንዲቪአይ ጥሩ ነው ሊለው ይችላል። ያንን ግን ሙቭ በማድረግ ማለት ነው ሲዝኑን ሙቭ በማድረግ አድጀስት ይደረጋል። እነሱ የግድ ቁጥር ማወቅ አለባቸው ማለት አይደለም። ፕሪንሲፕሉ ነው ማወቅ ያለባቸው። ሁልጊዜ በየአመቱ ክፍያ አይኖርም። ወረስት ሲሆን ብቻ ክፍያ እንዲያለ ነው አንደርስታንድ ያደርጉት የሚፈልገው ይሄ ግን ትሪገር የሚደረገው ፔአውት ይኑር አይኑር የሚለው ኳልኩሌቲንግ ኤጀንት ይኖራል በእኛ ኬዝ ናሽናል ሜትሮሎጂ ኤጀንሲ ነው። ኢንሹራንስ ኢንሹራንስ ከቨረጅ ይሰጣሉ። ፖሊሲ ሆልደሩ የሪጂናል ገቨርንመንት ነው ኦን ቢሃፍ ኦፍ ዘ ክላይንትስ። ያንን ግን ወረስ ሲዝኑ መጥፎ ነው ጥሩ ብሎ ለመወሰን የሚችል ግን አንድ ኢንዲፐንደንት ኦር ሰርድ ፓርቲ አስፈልግ፣ ከሁለቱ ከኢንሹራንስ ሰጪና ከኢንሹራንስ ተቀባይ ውጭ ማለት ነው። ሚዳ ይሄ ኤንኤምኤ ነው የሚሰራው። ኦልሬዲ ዲዛይኑ ተሰርተዋል። ይሄ እንዳልኩት የአስራ አምስት ዓመት ሂስቶሪካል ዳታ ተወስዶ አቨሬጅ የዛ ወረዳ ከዚህ በታች ኤንዲቪአይ ከሆነ ድርቅ አለ ብሎ እንትን የሚያደርገው ኦልሬዲ ዲዛይን ተሰርተዋል። እሱ አሁን ለኤንኤምኤ ይሰጣል። ኤንኤምኤ ቤዝድ ኦን ዛት ይሄ በየ አስር ቀኑ የኤንዲቪአይ ሪዲንግ ከሳተላይት ጀኔሬት ያደረጉና ፊድ እያደረጉ ካልኩሌት ያደርጉት ልክ ከዛ ትረስሆልድ አግሪ ከተደረገችዋ ትረስሆልድ በታች ስትሆን ክፍያ አለ ብሎ ይፈጽማሉ። በጃፓኑ የሶፊያ ዩኒቨርሲቲ የኢኮኖሚክስ ተባባሪ ፕሮፌሰር የሆኑት ካዙሺ ታካሃሺ በአየር ጠባይ መረጃ ላይ መሰረት አድርጎ የሚሰራው የቤት እንስሳት የመድን ዋስትና መርሃ ግብር ድርቅ ለሚፈትናቸው የደቡብ ኢትዮጵያ አርብቶ አደሮች ሁነኛ መፍትሄ ነው ባይ ናቸው። ጃፓናዊው ምሁር ባለፈው ዓመት ከስራ ባልደረቦቻቸው ጋር ባጠናቀሩት ጥናታዊ ጽሁፍ ይኸው መርሃ ግብር ከሌሎች የግብርና የመድን ዋስትና አይነቶች በተለየ አርብቶ አደሮችን ይጠቅማል ሲሉ ጽፏል። አቶ እዝጊ መለስ ተክላብ እንደሚሉት የዓለም የምግብ ድርጅት በመጪው ጥቅምት ወር ስራ ላይ የሚያውለውን መርሃ ግብር አስቀድሞ ሞክሮታል። ወረዳዎቹ ጠቅላላ በሶማሌ ክልል 31 የሴፍቲ ኔት ፕሮግራም አሉ። ከእነዚህ ሰላሳ አንድ ወረዳዎች የተወሰነ ክራይቴሪያ ወጣን ማለት ነው። አንደኛ ለሞኒተሪንግ፣ ምክንያቱም ይሄ ሲጀመር ኢንተንሲቭ የሆነ ሞኒተሪንግ ስለሚያስፈልገው አክሴሲቢሊቲ ማለት ነው። ሁለተኛ በተደጋጋሚም ለድርቅ የሚጋለጡ ቦታዎች፣ በሶስተኛ ደግሞ ይሄ ሂስቶሪካል ዳታ ሲወሰድ ድራይ ራን የምንለው አክቹዋል ኢንሹራንስ ሳይሰጥ ግን ይሄ ኢንሹራንስ ከመስከረም እስከ ታህሳስ ሁለት ሺ አስራ ስድስት ተሰጥቶ ቢሆን ኖሮ ምን ይሆን ነበር ሪዛልት የሚል ተቆየን ያንን ከኮሚኒቲ ጋር ዲስከስ አድርገን ከወረዳ ኦፊሻሎችም እነሱ ድርቅ ያሏቸው ዘመናት ከዚህ ከድራይራንጋ የተያያዘ ቢሆን አሁን ሁለት ሺ አስራ ስድስት ላይ ለነበረው ድርቅም የሚስተካከል ፔአውት ነበረ ወይ የሚል እንደ አዝ ኢፍ ኢት ሀዝ ቢን ኢንሹርድ ከሴፕተምበር እስከ ዲሰምበር ያንንም አይተን ጥሩ ሪዛልት ያላቸው ወረዳ ስንጀምር ስለሆነ ይሄ ይሄ እና ሌሎችም ፓራሜትር ተጠቅመን ከሬጂናል ገቨርንመንት ዲስከስ አድርገን ነው ስንጀምር። በሶስቱ ዲዛይኑ ኢትስ ፓርት ኦፍ ሶሻል ፕሮቴክሽን የዚህ አገሪቷ ከሶሻል ፕሮቴክሽን ፖሊሲ ጋር አላይን ለማድረግ ስለተፈለገ ታርጌት የምናደርገው ፒኤስኤንፒ በነፍሸሪ ምክንያቱም ዳውልኤፍፒ ታርጌት ግሩፓችን የእኛ ማንዴታችንም ቫልነራብል ፒፕል ፑር ማርጂናላይዝድ የሆኑ ነው ታርጌት የምናደርገው እንጂ ቤተር ኦፍ የሆኑ ፋርመር ወይም ደግሞ ፓስቶራሊስት አናቅፍም፣ እና ያንን ክራይቴሪያ ሼር ተደርጎ ነው ሶስት ወረዳ ለመጀመሪያ ያክል አዜ ፕሩፍ ኦፍ ኮንሴፕት ኦር አዜ ፓይለት የተጀመረው። ከዛ ግን ውጤቱ እየታየ ግራጁዋሊ ስኬል አፕ እያደረግን በአምስት አመት መቶ ሺህ ሀውስ ሆልድ ሲቻል ሁሉም ወረዳዎች ለማቀፍ ነው እቅዱ። አድማጮቻችን የዛሬው ምስናዱ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።